ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይንም በምህፃረ ቃሉ ግሎባል አሊያንስ ሊቀመንበር አርቲስት ታማኝ በየነ ስለ እርዳታው ለዶቸ በላ አብራርተዋል። እነዚህ ከቤንሻንጉል ጉምዝ የተባረሩ ተፈናቅለው የመጡ የአማራ ብሔረሰብ ተወላጆች በባህር ዳር በቤተ ክርስቲያን ውስጥ ነበር የሚገኙት። በተደጋጋሚ በአማራ ቴሌቪዥንም በማህበራዊ ሚዲያም ከፍተኛ ችግር ላይ መሆናቸውን ካወቅን ጀምሮ እርዳታ የምናደርስበትን መንገድ ስናፈላልግ ነበር። ነገሩ ደግሞ አፋጣኝ ስለሆነ በየቀኑ ብርድና ፀሐይ እየተፈራረቀባቸው ነበር። ስለዚህ ያንን የምናደርስበት መንገድ ፈልገን አመቻችተን ተወካዮቹ ራሳቸው ባንክ ከፍተው በአካውንታቸው በኩል ገንዘቡን ገቢ አድርገናል። ስምንት መቶ ሺህ የኢትዮጵያ ብር ለመቋቋሚያ እንዲሆናቸው ሰጥተናል። ምን ያህል ሰዎች እንደሆኑ ይታወቃል? ይሄ ገንዘብ ምን ያህልስ ይረዳቸዋል? እንግዲህ ለጊዜው አሁን ቤተክርስቲያን ውስጥ የሚገኙት አንድ መቶ ሰባ የሚያክሉ ተፈናቃዮች ናቸው። መንግስት አንድ ቦታ ሰጥቷቸው እንደገና መቋቋም ቢፈልጉ ሲወጡ ንብረታቸው ወድሟል። አንድም ነገር በእጃቸው የለም። ስለዚህ ለጊዜው መቆም የሚሆናቸው ለእያንዳንዳቸው የሚጠቅም ነገር ይመስለኛል። መቼም አሁን እኛ ከኅብረተሰቡ ገንዘብ ስጡን ብለን ያሰባሰብነው የለም። በአደጋ ጊዜ ከተቀመጠ ገንዘብ ላይ ማወጠን የሰጠናቸው። ምናልባት ማህበረሰቡ ደግሞ ሌላው የሚያዳምጥ ኢትዮጵያዊ ይህንን የእኛን ጥረት አይቶ ሊረዳን ከቻለ ወደፊትም ተጠናክረው ኑሯቸውን የሚጀምሩበትን መንገድ ተጨማሪ እርዳታ ለማድረግም ጥረት እናደርጋለን። ከወራቶች በፊት ከቤንሻንጉል ጤ የተፈናቀሉት ኢትዮጵያውያን ከ500 በላይ እንደሆኑ ከነሱ ውስጥ ተበታትነው በቀን ስራ ላይ የተሰማሩ ሌሎች ደግሞ በአማራ ክልል የጸጥታ ኃይል ወዴት እንደተወሰዱ እንደማይታወቁ በባህር ዳር ከተማ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ለተሰበሰቡት የ160 አባወራዎች የኮሚቴ ሰብሳቢ ከሆኑት ውስጥ አቶ አበባው ጌትነት ለዶቸበለ አብራርተው የተደረገላቸውንም ድጋፍ አረጋግጠውልኛል። ከአሜሪካ ግሎባል አልያንስ የተባለ በውጭ ሀገር የሚኖሩ ሀገር ወዳድ ኢትዮጵያውያን ወንድሞቻችንና እህቶቻችን የተቋቋመ ድርጅት ነው። የላከልን ስምንት መቶ አንድ ሺህ ብር በትናንትና ሁለት ገብቶልን አረጋግጠናል። ከሌላ አካባቢም ያው በህብረተሰቡም በተለያየ ቦታ እየመታልን ነው ያው ዚው በባህር ዳር ከተማ የሚኖር ማንነቱ እንዳይታወቅ የፈለገ ድርጅት የአምሳ ሺህ ብር ወጪ አድርጎ ለመቶ ስልሳ ሰው ብርድ ልብስ ፊገርሱ አበርክቷል። በዚያ ላይም ያው ህብረተሰቡ እያዋጣ ያው በማህበርም እየሆነ እየደገፈን ነው። ለጊዜው ግን በቃ በዋናነት ከውጭ የተላከ ሜጄ ላይ መረጃ የደረሰን ይሄ ነው። ግሎባል አልያንስ የተባለ ድርጅት የላከልን ስምንት መቶ አንድ ሺህ ብር ገብቶልን ትናንትና አረጋግጠናል። በዳሽን ባንክ ደ ምን ያህል ጊዜ ሆናችሁ ከተፈናቀላችሁ? ከተፈናቀልን እንግዲህ ከጥቅምት አስራ ሰባት ጀምሮ ያው እስካሁን ባለው ድረስ እንግዲህ ወደ ብድርገሆኑ ምናምን እየሆነን ነው። ከቤኒሻንጉል ከብቶቻችሁን ንብረቱን ያላችሁን እንዴት ነው አመጣጣችሁ? በወቅቱ ችግሩ ሲፈጠር እንኳን ንብረት ልንይዝ እንኳን ከብት ልንሸጥ ልብሳችንንም አላዋጣን። ንብረታችንን በዛው ቤታችን ውስጥ ተቃጥሎ ነው የቀረ። በቃ በስራ ላይ እንዳለነም ያው ቤተሰቦቻችንን ሳንገናኝ ኋላ ነው እንግዲህ በሌላ ቀን ተፈላጊም የተገናኘ ነው እና አንድም ንብረት ዘና አልወጣንም። እንግዲህ ኦሮሞያ ክልል ማጠገብ ስለነበረ ተጌ ጠይቀን የተጠጋንና በዚያ ችግሩን እስቲ ይረጋጋ ድረስ ኦሮሞያ ክልል ሄደን ነበር የሰፈር ነው እና የኦሮሞያ ክልል አካባቢው ህዝ ኔ ትዶ እንጀራም አቅርቦ ልብስም አዋጦ ልብስ ስለሌላቸው ትራንስፖርት ስለሌላቸውም ትራንስፖርት እንዲያገኙ በማዋጣት ድጋፍ አድርጎ ወደ ሀገራችን ሚንገባ ያደረገ ህዝብም አለ። በኦሮሞያ ክልል በኩል ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ